ለምክክር ጊዜ ለመስጠት በሚል ለሶስት ሳምንታት ተቋርጦ የቆየው የደቡብ ሱዳን የሰላም ድርድር ዛሬ በአዲስ አበባ እንደሚጀምር እየተጠበቀ ነው። የክልሉ የዛሬ ድርድር የተጨበጠ ውጤት አለማምጣቱን የገለጠው አንድ የደቡብ ሱዳን ጋዜጠኛና የፖለቲካ ተንታኝ እውነተኛው ድርድር የሚጀምረው ዛሬ ነው ብሏል። የአገሪቱ የማስታወቂያ ሚኒስትርና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኮይ ሉዋዝ ግን እውነተኛው ድርድር ተጀመረ ቆይቷል ሲሉ ተናግረዋል። እስክንድር ፍሬው ከአዲስ አበባ ዘገባ አልኳል። ከሶስት ሳምንታት እረፍት በኋላ ድርድራቸውን ለመጀመር በአዲስ አበባው ራዲሰን ሆቴል የተገናኙት የደቡብ ሱዳን ወገኖች በቅድሚያ እርስ በእርሳቸው ሲመካከሩ ውለዋል። ከፊርማ የዘለለ ተጨባጭ ውጤት ያላመጣውና ለአራት ወራት የዘለቀው የድርድር ሂደት አደራዳሪዎቹን ጨምሮ የተለያዩ ወገኖችን አላስደሰተም። ደቡብ ሱዳናዊው ጋዜጠኛና የፖለቲካ ተንታኝ አንድሪያ ማች ማቢዮር እውነተኛው ድርድር የሚጀመረው ዛሬ ነው ይላል። ሁለቱ ወገኖች ማለትም ተቃዋሚዎቹና መንግስት እውነተኛ የሰላም ድርድር የሚጀምሩ ይመስለኛል። እስካሁን የተካሄደው የሰላም ድርድር ፈጽሞ እውነተኛ አልነበረም። ምክንያቱም አሁን የደቡብ ሱዳንን ህዝብ መጎዳትና ስቃይ እየተገነዘቡ ይመስላል። በአሁኑ ጊዜ ደቡብ ሱዳን ተከፋፍላለች። ሰዎች እርስ በርስ እየተገዳደሉ ነው። በስተ መጨረሻ ግን ተደራዳሪዎች ወገኖች ይህን ጦርነት ማንም እንደማያሸንፍ ተገንዝበዋል የደቡብ ሱዳን መንግስት ግን የእስካሁኑ ድርድርም ቢሆን ውጤት ሲያመጣ መቆየቱን ያምናል እውነተኛ ድርድር የሚጀመረው በዚህኛው ዙር ነው የሚለውን አባባልም አይቀበልም የሀገሪቱ የማስታወቂያ ሚኒስትርና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኮይል ሉዌዝ ለቪዮኤ ሲናገሩ ይህንኑን ያብራሩት ድርድሩን የጀመርነው ከረጅም ጊዜ በፊት ነው በጥላቻ ያለመተያየት ስምምነቱን እስከ መፈራረም በሄንበት ወቅት እውነተኛ ድርድር ተብሎ የሚጠራ ምንም ነገር የለም። ምክንያቱም ሁሉም ድርድሮች የእውነት ናቸው። ይህም ሆኖ ግን የድርድሩ ሂደት በፍጥነት ሊጓዝ የሚችልበት ዕድል መኖሩን የደቡብ ሱዳኑ የማስታወቂያ ሚኒስትር ተናግረዋል። እኔ እስካሁን የማውቀው ድርድሩ ለእረፍት በተቋረጠበት ሰዓት ያደረጉትን ምክክር ተከትሎ በአጀንዳዎቹና በድርድሩ መርህ ማዕቀፍ ላይ እኛ እንደተስማማ ነው። ተቃዋሚዎቹም ከተስማሙ እነዚህን ሁለት ሰነዶች በእርግጠኝነት እንፈራረማለን። ወደ ሁለተኛው አጀንዳ የምናልፈው ከዚህ በኋላ ነው። ምክንያቱም አንደኛው አጀንዳ የድርድሩን መርህ ይፋ ማድረግ፣ ሁለተኛው አጀንዳ ደግሞ በጥላቻ ያለመተያየትን መሠረት ማጠናከር ነው። ሂደቱ በታሰበው መንገድ ከቀጠለ ቋሚ የተኩስ አቁም ስምምነት ሊደረግ እንደሚችል ሚኒስትሩ ተስፋቸውን ገልጸዋል። የደቡብ ሱዳን የሰላም ድርድር የሚቀጥለው ጉዳዩ የበለጠ ትኩረት ባገኘበትና ሁለቱም ወገኖች ሰላም እንዲፈጥሩ ዓለም አቀፉ ግፊት በቀጠለበት ሁኔታ ነው። የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ለምሳሌ በነገ እለት አዲስ አበባ እንደሚገቡ ይጠበቃል። ከአፍሪካ ህብረትና ከኢትዮጵያ መሪዎች ጋር ከሚወያዩባቸው ነጥቦች አንዱም ይኸው የደቡብ ሱዳን ግጭት እንደሆነ ይገመታል። ከውጭ ጉዳይ ሚኒስትሩ ጋር ከሚጓዙት የአሜሪካ ባለስልጣናት አንዱ የሀገሪቱ የደቡብ ሱዳን ልዩ ልኡክ ዶናልድ ቡዝ መሆናቸው በራሱም ይህንኑ ግምት የሚያጠናክር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።